በአጭር ጊዜ ውስጥ ይህ ቻይና ውስጥ የሚታየው ሁኔታ አፍሪካን በቀጥታ አይጎዳም፣ ግን በዚሁ ሳቋረጥ ከቀጠለ ደግሞ አብዛኛውን የአፍሪካ ሀገሮችና መንግስታቶችን ጎትቶውን ፊናንስና የኢኮኖሚ ቀውስ ውስጥ መክተቱ የማይቀርላቸው ጉዳይ ነው። እንደምናገው አፍሪካ ውስጥ ሀብቷን በብዛት የምታፈሰው ሀገር ቻይና ናት። ከገባችበት ከአክሲዮን ገበያና ከፊናንስ ቀውስ መውጣት ካልቻለች ደግሞ ሁኔታ የእኛ የኢኮኖሚ እድገት አንድ ቀን ማጨናገፉ የማይቀርልን ነገር ነው። የኢኮኖሚ ጠበብቱ ሚስተር ቢራሳ ናያሙላ ሊንዳ ለዶች በለ እንዳሉት ቻይና ከሩዋንዳ ጋር ያላት የኢኮኖሚ ግንኙነት በብዙ መስኮች ላይ ያተኮረ ነው። ከቤት ግንባታ ከሕንጻ ስራም አልፎ የመብራት ሀይል ማመንጫ ድርጅቶችንም ይዘዋል የግብርናና የእርሻ ምርቶችን ጠቅልሎ አሁን እንደሚባለው ትላልቅ የአገሪቱን ኢኮኖሚም ሜዳዎችን አዳርሰዋል። ከቻይና ጋር አብሮ መስራት ገደብ የለውም። በማንኛውም አቅጣጫና ለማንኛውም የንግድ ዘርፍ ቻይና ለታዳጊ የአፍሪካ ሀገሮች ገንዘቧን ብድግ አድርጋ በቀላሉ ታበድራለች። ብድር ስሰጥና አብራም ስሰራም የምታስቀምጣቸው ውሎችና ደንቦች የሚስቡም ናቸው። ይህ ደግሞ ከእሷ ጋር በቀላሉ ለመተሳሰር ታዳጊ ሀገሮችን ረድተዋል። ንግግር ሲያካሂዱ፣ ውል ሲዋዋሉ ግልጽ ናቸው። ገንዘባቸውን ለማፍሰስ ዝግጁም ናቸው። የዛን ያህል ደግሞ የሚገባቸውንም ሰብስበው ይወስዳሉ። ከሌላው ዓለም አበዳሪ ባንኮች ጋር የቻይና ባንክ ሲነጻጸር የሚጠይቁት ወለድም በጣም ዝቅተኛ ነው። ቻይናዎች ፈገግ እያሉና እየሳቁ እየተቅለሰለሱም ለጥ ብለው እጅ እየነሱ በአብዛኛው የአፍሪካ አገሮች ሰተት ብለው ገብቶ ለአንዱ ትምህርት ቤት ለሌላው ክሊኒክ ለአገር ገዢው ቤተ መንግስትና ቪላ ቤቶች ሰርተው እያስረከቡ እየሸለሙ ብዙውን የኢኮኖሚ ዘርፍ በቀላሉ መሪዎቹን እየሸነገሉና እያባበሉ መዳፋቸው ውስጥ አስገብተዋል። በመንገድና በድልድይ ስራም የባቡር ሀዲድም በመዘርጋት ብዙ መንግስታትን በአፍሪካ ጥናቶች እንደሚያሳዩት እጃቸው ውስጥ ዛሬ ሳይሆን ቀደም ብለው አስገብተዋል። ፕሮፌሰር ሚምፖኪ ማቬንጋ እንዳሉት ታንዛኒያ አንደኛዋ ናት። ውስያኗ በታንዛኒያና በቻይና መካከል ያለው ግንኙነት ብዙ ዘመናትን ያስቆጠረ ነው። ታንዛኒያ ነፃነቷን እንደተቀዳጀች ቻይና ከተፍ ብላ ተጠግታ አብራ መስራት ጀመረች። ይሄው ከስልሳው አመተ ምህረት ጊዜ ጀምሮ እንደ አውሮፓን አቆጣጠር እስካሁን ድረስ ከመቶ የልማት ፕሮጀክቶች በላይ በሀገሪቱ ዘርግታ ከሁለት ቢሊዮን ዶላር በላይም ገንዘብ በታንዛኒያ ላይ አፈሳለች። ከዛ እንደሚሰማው ታንዛኒያ ከቻይና የቤት ቁሳቁሶችንና መጠነኛ ኢንዱስትሪ የማምረቻ መሳሪያዎችን ከማስገባት አልፋስ የደን ዛፎችን፣ ቁርበቶችን፣ የስጋ ከብቶችንና የእርሻ ምርቶችን ወደ ቻይና በተራዋ ትልካለች። ቻይናን አሁን የመታው የፊናንስና የአክሲዮን ገበያ ቀውስ በፕሮፌሰር ምንፖኪ ማቬንጋ እምነት ታንዛኒያን ሆነ ሌሎቹን ከቻይና ጋር አሁን በንግድ የተሳሰሩትን አገሮች በአጭር ጊዜ ውስጥ ችግር ላይ ይጥላቸዋል ብሎ መገመት አይቻልም ብለዋል። በዚሁ ፍጥነት ቀውስ ከቀጠለ ደግሞ ችግሩ ብቅ ማለቱ የማይቀር ነገር ነው። ሌላ አማራጭ መመልከትም በፕሮፌሰሩ ግምት አስፈላጊ ነው። ይልማይል ሚካኤል፣ ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ።